Foreign Service Institute, Amharic Basic Course, Unit Thirty Nine, Basic Sentences, for Learning. Atoka bade. Y Ethiopia gebere frafrin demia bekluline Lomi. Muz. ትርንጎ፣ መንደሪን፣ ፓፓያ፣ ሮማን። አዎ እንደ ሎሚ፣ ሙዝ፣ ብርቱካን፣ ትርንጎ፣ መንደሪን፣ ፓፓያ፣ ሮማን፣ ወይን ያሉትን ፍራፍሬዎች ያበቅላሉ። እንጆሬ፣ ቀጋ፣ ከዚሁም በላይ በጫካ ውስጥ እንደ እንጆሬ፣ ቀጋ ያሉ ፍሬዎች ይበቅላሉ። እንጆሬ በብዙ ልዩ ልዩ አይነት ይከፈላል። ብዙ ልዩ ልዩ አይነት አትክልት ያበቅላሉ። ጎመን፣ ድንች፣ ካሮት፣ ሰላጣ፣ ቲማቲም፣ ቲማቲም ዱባ በጣም ብዙ አይነት አይደለም። የሆነ ሆኖ ጎመን፣ ድንች፣ ካሮት፣ ሰላጣ፣ ቲማቲምና ልዩ ልዩ አይነት ዱባዎች ያበቅላሉ። ገበሬዎች እነዚህን ነገሮች ለመሸጥ ነው ወይስ ለራሳቸው ምግብ ነው? እስከ ዛሬ ድረስ ለራሳቸው ብቻ ነበር። አሁን ግን ለመሸጥ ማብቀል ጀምረዋል። ለመሆኑ ኢትዮጵያ ውስጥ ብዙ ኢንዱስትሪዎች አሉ? መሰልጠን፣ መድፈር፣ ማስደፈር፣ አልፎ አልፎ። ኢትዮጵያ በኢንዱስትሪ የሰለጠነች አገር ስላልሆነች ብዙ ኢንዱስትሪዎች አሉን ብዬ ለመናገር አያስደፍረኝም። ሆኖም አንዳንድ ትንንሽ ኢንዱስትሪዎች አልፎ አልፎ ይገኛሉ። ለምሳሌ ምን ምን አይነት ኢንዱስትሪዎች አሏችሁ? ጥጥ፣ ስኳር፣ ምስማር፣ ብስኩት፣ የጥጥ፣ የጫማ፣ የስኳር፣ የምስማር፣ የሳሙና የመጠጥና የብስኩት ኢንዱስትሪዎች አሉን።